ስፖርት፣ ጤና ይስጥልን። ከተጀመረ አራተኛ ቀኑን የያዘው የአውሮፓ ዋንጫ ጨዋታ በደጋፊዎች ሳይረበሽ የቀረበት ቀን የለም። እንግሊዝና ራሺያ የአውሮፓ ዋንጫ ከመጠናቀቁ በፊት ከውድድር ሊባረሩ እንደሚችሉ ማስጠንቀቂያ ተሰጣቸው። በኮፕ አሜሪካ ጨዋታ ብራዚል በፔሩ ተሸንፋ ከ30 ዓመት በኋላ ከውድድር ውጭ ሆነች። የፎርሙላ ዋን የመኪና ውድድር ትላንት በካናዳ ተካሂዶ ሉዊስ ሀምልተን አሸንፏል። የዓለም የቴኒስ ማህበር የአምስት ጊዜ ግራንድ ሰላም አሸናፊዋን ማሪያ ሻራፖቫን ለሁለት ዓመት ከውድድር አገደ የሚሉትና ሌሎችም በዛሬው ሳምንታዊ የስፖርት ዘገባ የተያዙ ናቸው። አብራችሁን ቆዩ። አምስተኛው የዳይመንድ ሊግ ውድድር ሐሙስ ዕለት በኦስሎ ተካሂዷል። ዳፍኒስ ኬፐር በ200 ሜትር ከማሸንፏን ባሻገር በርቀቱ በሪዮ ኦሎምፒክ ከሚጠበቁት ጠንካራ አትሌቶች መካከል አንዷ መሆኗን አስመስክራለች። ሆላንዳዊቷ አትሌት 2193 በመግባት የዳይመንድ ሊግን እና የርቀቱን አዲስ ሪከርድ አስመዝግባለች። ጃማይካዊቷ ቶምሰን ኢሊና 2264 በመጨረስ ሁለተኛ፣ የቡልጋሪያዋ ተወዳዳሪ ደግሞ ሶስተኛ ሆና ጨርሳለች። ያለፈው ዓመት የዓለም ሻምፒዮን ገንዘቤ ዲባባ ትካፈልበታለች ተብሎ በተጠበቀውና በእግሮቿ አጣቶች ላይ በተፈጠረ ችግር እንደማትካፈል በተነገረበት በድሪም ላይን ውድድር ኬፒያ ጎንፌዝ ከኬንያ 4 ደቂቃ 18.60 ሰከንድ በመግባት አሸንፋለች። ከታላቋ ብሪታንያ ሙሪስ ሎራ 4 ደቂቃ 19.12 በመግባት ሁለተኛ ሆናለች። በሃታ ማሪፍ ከስዊድን ሶስተኛ ሆና ውድድሯን ጨርሳለች። በወንዶች የ5,000 ሜትር ውድድር ገብረ ሕይወት አጎስ፣ እንድሪያስ ሙክታር እና ቀጀላ ከአንደኛ እስከ ሶስተኛ በመውጣት አሸናፊ ሆነዋል። በሌሎች ውድድሮች በጥሩ ወራ ሮለር ቶማስ ቬተር ጆሃንስ አንደኛና ሁለተኛ ሆነዋል። ቀጣዩ የዳይመንድ ሊግ ውድድር ሐሙስ በስቶክሆልም የሚካሄድ ይሆናል። የዓለም አቀፉ አትሌቲክስ ፌዴሬሽን ሶስት ሰራተኞቹን ለ180 ቀናት ማገዱን አርብ እለት አስታውቋል። እነኚህ ሶስት ሰራተኞቹ ከራሺያ አበረታች መድኃኒት ጋር በተያያዘ መረጃ የማድበስበስ ስራ ለመስራት ገንዘብ ተቀብለዋል አሊያም ክፍያ ሲፈጸም ያውቃሉ በሚል ነው። የዓለም አቀፉ አትሌቲክስ ፌዴሬሽን ጉዳዩን ማጣራቱን እንደሚቀጥል አስታውቋል። የኢትዮጵያ የታዳጊዎች ከ20 ዓመት በታች ቡድን በመጪው ዓመት በዛምቢያ ለሚደረገው የታዳጊዎች አፍሪካ ዋንጫ ማጣሪያ ውድድር ወደ ጋና ተጉዞ ከጋናቸው ጋር ትላንት ሊያደርገው የነበረውን ጨዋታ በጋና ኬፕኮስ ከተማ በጣለው ከባድ ዝናብ ለዛሬ መተላለፉን የህዝብ ግንኙነቷ አስታውቀዋል። የኢትዮጵያ ታዳጊዎች ቡድን የአቅም ማጠናከሪያ ጨዋታውን ከማሊያቸው ጋር ባለፈው ሳምንት የወዳጅነት ጨዋታ አድርጎ አምስት ለዜሮ ተሸንፏል። በአህጉሩ በከፍተኛ ጉጉት ሲጠበቅ የነበረው የአውሮፓ ዋንጫ ውድድር በታላቅ ድምቀት አርብ እለት ተጀምሯል። አስተናጋጇ ፈረንሳይ ከሩማንያ ጋር ባደረገችው የመክፈቻ ጨዋታ ሁለት ላንድ አሸንፋለች። ባለፈው ህዳር ወር በአጥፍቶ ጠፊዎች አሸባሪ ጥቃት በአሳዛኝ ሁኔታ የ130 ሰዎች ህይወት በጠፋበት በስቴት ደ ፍራንስ ሴንት ዴኒስ ስታዲየም የተካሄደው ይህ ጨዋታ ዲሚትሪ ፓየት የማታ ማታ ያስቆጥ ጥራት ሁለተኛ ጎል የዕለቱን ጨዋታ ብቻ ሳይሆን በፈረንሳይ የዝግጅቱ ጅማሬ በደስታ የተሞላ እንዲሆን አድርጎት ፈረንሳዮች ጨዋታውን በማጥቃት የጀመሩት ቢሆንም ውጤት ለማምጣት ግን 58 ደቂቃ መጠበቅ ግድ ሆኖባቸው ነበር። ኦሊቪየር ዣሩድ ፓየት ያሻገረለትን ኳስ ከመረብ በማሳረፍ መብራት ጀመሩ። ብዙም ሳይቆይ ከሰባት ደቂቃ በኋላ ፓትሪክ ኤቭራ በፍጹም ቅጣት ምት ክልል ውስጥ በሰራው ጥፋት ለሮማኒያ የተሰጠውን ፍጹም ቅጣት ምት ቦግዳን ስታንኩ በመምታት ሮማኒያ ናች አደረገ። በአዝናኝነቱ የመክፈቻ ዝግጅቱ የበለጠው ጨዋታ ባቻ፣ ውጤት አለቀ ሲባል በ89ኛው ደቂቃ ዲሜትሪክ ፓየት አሻግሮ የመታት ኳስ በግሩም ሁኔታ ከመረብ በማረፏ ፈረንሳይ በሁለት ለአንድ አሸናፊነት ሶስት ነጥብ በመያዝ ምድቡን መምራት ትችላለች። ሁለት ወንድማማቾች በተቃራኒው ጎራ ተሰልፈው የተፋለሙበት የመጀመሪያው የአውሮፓ ዋንጫ ጨዋታ ቅዳሜ የተካሄደው ነው፣ ስዊዘርላንድ ከአልባንያ ጨዋታው በተጀመረ በአምስት ደቂቃ ውስጥ ፋቢያን ሸር በጭንቅላቱ ባስቆጠራት ጎል ስዊዘርላንድ ቀዳሚ አደረገ። አርማንዶ ሳዲኩ አልባኒያን አቻ ሊያደርግ የሚችል አጋጣሚ አግኝቶ ነበር አልተሳካለትም። የአልባኒያው አምበል ሎሪክሳና ኳስ በእጁ በመንካቱ በሁለት ቢጫ ከሜዳ በቄክ ሲወጣ ጨዋታው የመጀመሪያው ግማሽ ሊጠናቀቅ ገና ዘጠኝ ደቂቃ ይቀረው ነበር። አብላጫውን ጊዜ በጎዶሎ ልጅ የተጫወቱት አልባንያዎች አቻ የሚሆኑበት አጋጣሚ አግኝተው ነበር ነገር ግን በረኛው ያን ሶመር አድኖባቸዋል። በዚህ ጨዋታ አስገራሚው ነገር ለአልባኒያ በመጀመሪያው ከተሰለፉት ተጫዋቾች መካከል አምስቱ የተወለዱት ካሊያ የሚያደጉት በስዊዘርላንድ መሆኑ ነው። ዣካር ወንድማማቾች ግራት ዣካ ና ታላቅ ወንድሙን ቱላንት ደሚያጣመራቸውን ሁለቱን ወንድማማቾች በሁለቱ ሀገሮች የአንድ ለዜሮ ውጤት ተለያይተዋል። በምድብ ሀ ፈረንሳይና ስዊዘርላንድ በእኩል ሶስት ነጥብ አንደኛ ና ሁለተኛ ሆነው ይመራሉ። ከ58 ዓመት በኋላ ይህንን በመሰለ ታላቅ ውድድር ለመጀመሪያ ጊዜ የተሰለፈው ዌልስ ቡድን ስሎቫኪያን ሁለት ለዜሮ አሸንፏል። በመጀመሪያው ግማሽ በአስረኛው ደቂቃ የተሰጠን ነጻ ኳስ ጋሬት ቤልት ከመረብ በማሳረፍ ዌልሶች የመሩት ጨዋታ የሁለተኛው ግማሽ እስከሚገባደድ ድረስ በዚሁ አንድ ለዜሮ ውጤት ነበረ የቆየው። በ61ኛው ደቂቃ የስሎቫኪያው ኦንድሬጅ ዱዳ ሀገሩን አቻ አደረገ። በ81ኛው ደቂቃ ተቀይሮ የገባው ሃሮብሰን ካኑ ጎል በማግባት ሀገሩን ሁለት ለአንድ እንድታሸንፍ ከማድረጉም በላይ በአሁኑ ወቅት ክለብ አልባው ሃሮብሰን ካቡ ራሱን የገበያ መስኮት በኩራት አስቀምጧል። የእንግሊዝ ብሔራዊ ቡድን አሁንም በወሳኝ ግጥሚያ መጀመሪያ በሚያደርገው ጨዋታ ማሸነፍ ተስኖት ታይቷል። ቅዳሜ ሌት በማርሴል ከተማ በተደረገው የምድብ ሁለት ጨዋታ ራሽያና እንግሊዝ አንድ ለአንድ ተለያይተዋል። ባለቀ ሰዓት የአሰላለፍ ለውጥ አድርገው የገቡት አሰልጣኝ ሮይ ሃድሰን ቡድናቸው ከረፍት መልስ የመጀመሪያው ብቃቱን ማስጠበቅ ባይችልም በሰባ ሶስተኛው ደቂቃ ኤሪክ ዳየር ባስቆጠረው ጎል መምራት ጀመሩ። መደበኛው የጨዋታ ጊዜ አልቆ በተጨመረ የባከነ ሰዓት ራሽያዎቻቸው የምታደርጋቸውን ጎል አገቡ። ዳኛው የጨዋታ ማብቂያ ፊሽካ ሲያሰሙ በስታዲየሙ በሚገኙ በራሽያ ና በእንግሊዝ ደጋፊዎች መካከል ደግሞ ረብሻው ተጀመረ። የራሽያ ደጋፊዎች ክልላቸውን አልፈው በመሄድ በእንግሊዝ ደጋፊዎች ላይ ባደረሱት ጉዳት አንድ እንግሊዝ ደጋፊ በብርቱ ጉዳት ሆስፒታል ገብቷል። ትላንት እሁድ የአውሮፓ እግር ኳስ ማህበር የእንግሊዝ እና የራሽያ ደጋፊዎች ዳግመኛ ረብሻ ቢያነሱ ከውድድር እንደሚያሰናብታቸው ተናግሯል። ራሽያ ደጋፊዎቿ ረብሻ በማስነሳት የዘረኝነት ባህሪ በማሳየት ና የርችት ችቦ በማብራት ተከሰዋል። ይህ ጥፋት ራሽያን የ2018 የዓለም ዋንጫ የማዘጋጀት ሕልሟን ጥያቄ ውስጥ ሊከት ይችላል። ትላንት ከተደረጉት ሁለት ጨዋታዎች ፖላንድ ሰሜን አይርላንድን አንድ ለዜሮ ረቷል። የዓለም ሻምፒዮኑ ጀርመን በግሩም ያጨዋወት ብቃት ዩክሬንን ሁለት ለዜሮ አሸንፏል። በመጀመሪያው ግማሽ በ19ኛው ደቂቃ ሙስታፊ በግንባሩ ባገባው ጎል የዓለም ሻምፒዮኖች መምራት ጀመሩ። በዘጠና ሁለተኛው ደቂቃ ኳስ ከመረብ በማሳረፍ ጀርመን ሁለት ለዜሮ አሸንፏል። ጋዜጠኛው ሴድ ኪያር ከአዲስ አበባ የአውሮፓ ዋንጫ ብራዚልና አርጀንቲናን ብትጨምርበት የዓለም ዋንጫ ማለት ነው ሲል በኢትዮ ስፖርት ለንደን የስፖርት አዘጋጅ ሰልሞን ኬቤ ዋንጫውን ከወዲሁ የሚወስደውን ለመለየት በጣም አስቸጋሪ ነው ሲል ተናግሯል። አጉር ውድድር ስትመለከሱ የአውሮፓ እግር ኳስ ያው የዓለም ሰባ አምስት ከመቶ ትልልቅ ቲሞች የሚመጡበት፣ ትልልቅ ተጫዋቾች የሚመጡበት ነው። እንዲያውም ውድድር ብራዚልና አርጀንቲና የሚጨመሩበት የዓለም ዋንጫ ውድድር ይሆናል እስከ መባል ደረጃ ደርሷል። ስለዚህ ጥንካሬው ይሄን ያህል ነው። የአሁኑ ግን የሚለየው ያው ፈረንሳይ በሽብር ስጋት ውስጥ መገኘቷ ምናልባት ለዚህ ውድድር የተሰጠውን ግምት የተለየ እንዲሆን ያደርገዋል ብዬ አስባለሁ። የእግር ኳስ ደረጃን በተመለከተና ማን ሊያሸንፍ ይችላል ብለሽ ልትይቅ ሺ በእኔ እምነት ባለፈው የዓለም ዋንጫ ላይ ሳይሳካላት ከውድድር ወጣች ስፔን በዚህኛው ትውልዷ የተሻለ ነገር መስራት ይችላል ይሄን ያሸንፋል ብዬ ማለት አልችልም። ሁሉም ሰው ኤክስፔክት ያደረግ የነበረው ጀርመንን ነበር። ትላንትና ያው ወልድ ሻምፒዮን እንደመሆናቸው መጠን ጀርመኖች ጥሩ እንቅስቃሴ አሳይተዋል። አንደኛው ጀርመን ይሆናል ብዬ እገምታለሁ። ቢካስ ትላንትና ያየነው ኳሶች ትንሽ ሶሊድ ሆነ ኳስ ነው ያየነው። ኢንግላንድም ጥሩ ነበር። እንግዲህ እንደሚታወቀው ኢንግላንድ አጨራረሳቸው ጥሩ አልነበረም። ዛሬ ደግሞ ፖርቹጋል አለው ቤልጅየም አለው እስከ ጣን ጋር በጣም የሚጠበቅ ጌም ነው። እነዚህ ሁለቱ ቲሞች ለዋንጫ እስከ መጨረሻ ድረስ ይሄዳሉ ተብሎ የሚገ ናቸው። 116 ያህል ደጋፊዎች በፈረንሳይ ፖሊስ በታሰሩበት የሰሞኑ የአውሮፓ ዋንጫ ጨዋታ የፈረንሳይ ፖሊስ በየዕለቱ የሚከሰተውን የደጋፊዎች ውከት ለመበተን አስለቃሽ ጋዝ እና ውሃ ሲረጭ ቆይቷል። ግራ የገባው የእግር ኳስ ማህበር ውድድሮች በሚካሄድባቸው ስታዲየሞች አቅራቢያ እና በደጋፊዎች ዞን አካባቢ የአልኮል መጠጥ እንዳይሸጥ ሲል ዛሬ አሳስቧል። ዛሬ ማለዳ ላይ አንድ የሰሜን አየርላንድ ደጋፊ ሕይወቱ ማለፉን የፈረንሳይ ፖሊስ አስታውቋል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው ይህ ደጋፊ ስምንት ሜትር ርቀት ባለው ድንጋያማ የባህር ዳርቻ ወጥቆ ህይወቱ ማለፉን ፖሊስ ሪፖርት አድርጓል። ዛሬ ከምድመ ቼክ ሪፐብሊክ ከስፔን ከምድብ ሰ ደግሞ አየርላንድ ከስዊድን፣ ቤልጅየም ከጣሊያን ይጫወታሉ። ወደ ላቲን አሜሪካ ጨዋታ ስናቀና የአምስት ጊዜ የዓለም ሻምፒዮን የነበሩት ብራዚሎች በታሪካቸው ከሰላሳ ዓመት በኋላ ለመጀመሪያ ጊዜ በምድብ ማጣሪያ በፔሩ 1 ለ0 ተሸንፈው ከውድድር ውጭ ሆነዋል። ኢኳቶር ሄቴን አራት ለዜሮ አሸንፋለች። ዓለም አቀፍ የቴኒስ ፌዴሬሽን ማሪያ ሻራፖቫን የተከለከለ መድኃኒት ወስዳ በመገኘቷ ለሁለት ዓመት ማገዱን ባለፈው ሳምንት አስታውቋል። የአምስት ጊዜ ግራንድ ሰላም ሻምፒዮን የሆነችው የ29 ዓመቷ ሻራፖቫ ውሳኔው በመቃወም ይግባኝ ጠይቃሉ ስትል ተናግራለች። በያዝነው የፈረንጆች ዓመት በአውስትራሊያ ኦፕን የሜዳ ቴኒስ ውድድር ወቅት በምርመራ ውድቅ የሆነችው ሻራፖቫ ከዊሊያምስ ልጆች ቀጥሮ ከፍተኛ ገንዘብ የሚከፈላት የቴኒስ ተጫዋች ነች። is ready as lewis hamilton comes past to take victory in canada another fantastic fit performance from hamilton to win the race lewis hamilton your canada grand prix you're making it the russian affair ትላንት በካናዳ በተደረገው የፎርሙላ ዋን የመኪና ውድድር ሴባስቲያን ቬትል ከፈራሬ ሁለተኛ ቦታስ ከዊልያምስ ሶስተኛ ሆነዋል ሻምፒዮንሺፑ መሪ ኒኮ ሮስበርግ ከማርሸዲስ ወደ አምስተኛ ደረጃ ተንሸራቷል ሉዊስ ሃምልተን ትላንት ያገኘውን የካናዳን ግራንድ ፕሬክስ ዋንጫ በቅርቡ ህይወቱ ላለፈው ለቦክሱ ንጉስ መሐመድ አሊ መታሰቢያ አድርጓል የሳምንቱ ዋና ዋና የስፖርት ዘገባ ይሆነበር መልካም ሳምንት